SBS Radio. ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። ባህር ማዶ ልጆችን እያጠቃ ያለው በሽታ አውስትራሊያ ውስጥ አለመከሰቱ ተነገረ። የፌዴራል መንግስቱ ለአእምሮ ጤና ድጋፍ የሚውል ተጨማሪ ገንዘብ መደበ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአውስትሬሊያ የጤና ባለሥልጣናት ባህር ማዶ በተከሰተውና ልጆችን እያጠቃ ባለው በሽታ ወላጆች እንዳይጨነቁ እያሳሰቡ ነው። የአውስትሬሊያ ዋና የህክምና ኃላፊ ምናልባትም ከኮቪድ-19 ጋር ተያያዥነት ያለው ሲንድሮም አውስትራሊያ ውስጥ አለመከሰቱን ገልጠዋል ኒውዮርክ ውስጥ 85 ልጆች በበሽታው የተጠቁ ሲሆን ሦስቱ በኮሮና ቫይረስ የተያዙ ናቸው። እንዲሁም እንግሊዝ፣ ጣሊያንና ፈረንሳይ መከሰቱም ሪፖርት ተደርጓል። በአንድ ሳምንት ውስጥ ብቻ 17 ልጆች ፓሪስ ሆስፒታል ውስጥ ተኝተው ለመታከም በቅተዋል። ፕሮፌሰር ብሬንደን ማርፊ በሲንድሮም እና በኮቪድ-19 መካከል ያለው ተያያዥነት ገና ያለየለት ሲሆን አውስትራሊያ ውስጥ በኮቪድ-19 የተያዙ በርካታ ልጆች እንደሌሉ ጠቁመዋል። በሽታው ከካዋሳኪ ደዌ ጋር የተያዘ መሆኑ ሲጠቆም፣ አሁን ፔዲያትሪክ መልቲ ሲስተም ኢንፍላማቶሪ ሲንድሮም ወይም ፒኤምአይስ በመባል ይታወቃል። ምልክቶቹም ከ24 ሰዓት የዘለቀ ትኩሳት፣ የሆድ ህመም፣ ተቅማጥ ወይም ትውከት፣ ማሳከክ ወይም የቆዳ ቀለም መለወጥ፣ ለመተንፈስ መቸገር እንዲሁም ግራ መጋባትና ረጅም ሰዓታትን መተኛት እንደሆንም ተመልክቷል። የፌዴራል መንግስቱ የኮሮና ቫይረስ ወረርሽኝ ባሳደረው አሉታዊ ተጽዕኖ ሳቢያ የአእምሮ ጤናቸውን ለተጎዱ ግለሰቦች እገዛ ማድረጊያ የሚውል 48 ቢሊዮን ዶላርስ መድቧል። የፌዴራል መንግስቱ አክሎም የስቴትና ክፍለ ግዛት ገደቦች መላላት ምጣኔ ሀብቱ ወደ መጠናከር እንዲያመራ የሚያግዝ መሆኑን ገልጠዋል። ጠቅላይ ሚኒስትር ስኮት ሞሪሰን አውስትራሊያውያን ወደ ኮሮና ቫይረስ ምልክቶች አብዝተው በማተኮር የአእምሮ ጤናቸውን እንዳይዘነጉ አሳስበዋል። አክለውም የምጣኔ ሀብቱን እየጨመርን በከፈትን ቁጥር ለወጣቶች የአእምሮ ጤና ማለፊያ ነው፣ ተስፋን ለማሳደርና እድሎችን ለመቸር እንዲሁም አዋኪ ሁኔታዎችን በረጋጊ ሁኔታዎች ለመተካት ብለዋል። ይህ በእንዲህ እንዳለም በፈጣን ምግብ አቅራቢ ድርጅቱ ኮሮና ቫይረስ በመከሰቱ ሳቢያ የክሬጊበን ማክዶናልስ በሮቹን ለመዝጋት ግድ ተሰኝቷል። ለቫይረሱ መከሰት ምክንያትም አንድ በኮቪድ-19 የተያዘ የፎክነር ማክዶናልስ ሰራተኛ ሳይሆን እንዳልቀረም ተነግሯል። አንድ የአረጋውያን መጦሪያ ሰራተኛ በኮሮና ቫይረስ መያዝ ሳቢያ ለደህንነት ጥንቃቄ ሲባል ኖርዝ ሮክሃምፕተን የሚገኘው የነርስ ማዕከልን መዘጋት ግድ ብሏል። ተቋሙ ከአንድ መቶ በላይ ተጠዋሪዎችና 180 የጤና ሠራተኞች ያሉት ነው። እውነቱን ተከትሎ የተወሰኑት ለ14 ቀናት ራሳቸውን እንዲያገሉ ተደርጓል። የኩዊንስላንድ ዋና የጤና ኃላፊ ዶክተር ጃኔት ያንግ ቫይረሱ እንዳይዛመት ብርቱ ጥንቃቄ እንደሚደረግ አስታውቀዋል። በተጨማሪም አንድ በሜልበርን ምዕራብ ሃይ ፖይንት የሚገኘው ማየር ሰራተኛ በቫይረሱ ተጠቅቷል። የአእምሮ ጤና ሚኒስትር ማርቲን ፎሊ ሁሉንም ሰው የቫይረሱ መስፋፋት ቢያሳስብም ጠንካራ የሆነ የጤና ግብረ ምላሽ መኖርን አሳስበዋል። በሌላም በኩል ኤንቲ ውስጥ ዛሬ አርብ ማምሻውን ነዋሪዎች ወደ መጠጥ ቤቶች፣ ምግብ ቤቶችና ካፌዎች በመሄድ ጊዜያቸውን አሳልፈዋል። የዳርዊኑ ቤን ዊሊያምስ ሳምንቱን በስራ ተጠምደው ካሉበት ሁኔታ አርብ አምሻሽ ላይ ቢራ መጎንጨት በመቻላቸው ጥሩ ስሜት እንዳደረባቸው ሲናገሩ ቢራ አግኝቻለሁ። ጥሩ ስሜት ሰምቶኛል። ከረጅም ቆይታ በኋላ የተገኘ ነው። ይህ ለእኛ በመጠኑ ልማዳዊነት አለው። ከሥራ በኋላ አርብ አመሻሽ ላይ ቢራን መጎንጨት ያረካል፣ መልካም ስሜት ያሳድራል። ወደ ቀድሞው ሁኔታ መመለሳችን ጥሩ ነው። አየሩም ድንቅ ነው ሲሉ በኮሮና ቫይረስ ሳቢያ ተጥለው የነበሩ ገደቦች በመላላታቸው ወጣ ብለው ቢራ ለመጎንጨት መቻላቸው ያሳደረባቸውን ስሜት ገልጠዋል። የኮሮና ቫይረስ ገደቦች በመጠኑ ላላ በማለታቸውም ኒው ሳውዝ ዌልስ ውስጥ የተወሰኑ ቤተ ክርስቲያናት በሮቻቸውን ለምእመናን መክፈት ጀምረዋል። የኮቪድ-19 ሕግን ለማክበር የቅዳሴ ሥነ ሥርዓቱ በኦንላይን ካበቃ በኋላ አስር ሰዎች ወደ ቤተ ክርስቲያን በየተራ እንዲገቡ እያደረጉ ነው። የሲድኒው ካቶሊክ ቤተ ክርስቲያን ሊቀ ጳጳስ አንቶኒ ፊሸር ያለፉት ሁለት ወራት ለካቶሊክ እምነት ተከታዮች አዋኪ ነበር ሲሉ ገልጠዋል። ደቡብ አውስትሬሊያ በትላንትናው እለት አንድም በኮሮና ቫይረስ የተያዘ ነዋሪ እንደሌላት ዛሬ አርብ አስታውቃለች። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ባህር ማዶ ልጆችን እያጠቃ ያለው በሽታ አውስትራሊያ ውስጥ አለመከሰቱ ተነገረ። የፌዴራል መንግስቱ ለአእምሮ ጤና ድጋፍ የሚውል ተጨማሪ ገንዘብ መደበ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።